የከተማዋ ነዋሪዎች እንደሚሉት ዛሬም ቆቦ በጸጥታ ኃይሎች ተከባ ነው ያለችው። ሄሊኮፕተሮች ሳይቀሩ ዝቅ ብለው እየበረሩ ሲቃኙ እንደነበር ይናገራሉ። መከላከያ ፌደራል፣ ሁሉ ከህዝብ ላይ ጥይት ደቅኖብናል። በጣም ተሰቃየ ነው። ዛሬም ማለት ነው። አዎ ዛሬ ማርፈጃ አራት ሰዓት አካባቢ ነው የትግሬዎች መኪና ወረዛ ወረ ለማሰል አናሳልፍም ብለን ብለን ነበረ። ሰላሽ ስራት ምና ደቂ ነው የሌለ ብና ባሪያታችን ላይ የሌለ ጥይት ይፈረደብናል። እና ደግሞ ፈራን የሆነ ነገር ታውቂያለሽ። ብዙ ሰዎች ምክብላ አለአራት ያ አለአራት ምለ ሙተዋል። አስፈሪ ድባብ ነው ያለው። ግለሰቦችን ትጥቅ እንዳትታጠቁ ብሎ አስጠንቅቀዋል። ስምንት ዘጠኝ ሰዓት አካባቢ ሄሊኮፕተሮች ይታዩ ነበር ከተማ ላይ፣ በተደጋጋሚ ለአይን በጣም ቅርብ በሆነ ርቀት ከተማ ሲዞሩ ነበር። ፌደራል ፖሊስ እና ሀገዚ ፖሊስ ሰላማዊ ሰው ሲደበድቡ ነበር። ስለ ቆቦ ውሎ የገለጹልን በሙሉ ማንነታቸው እንዲታወቅ እንደማይፈልጉ ድምፃቸውም እንዲለወጥ በጠየቁን መሰረት ለደህንነታቸው ሲባል ድምጻቸው መቀየሩን መግለጽ እንወዳለን። ሌላኛው በስልክ ያነጋገርናቸው የከተማዋ ነዋሪ ደግሞ የጸጥታ ኃይሎች በየቦታው እየገቡ ነዋሪዎችን ደብድበዋል ይላሉ። የዛሬው ውሎ ውጥረት የተሞላበት ነው። መከላከያ ሰላማዊ ሰው እየደበደበ ነው ያለው። እናቶች እያለቀስ ነው ያለ ውስጥ ለውስጥ በአምቡላንስና እየገቡ እያፈሱ ይወስድ ህዝቡን ለማነጋገርም ሆነ ሁኔታውን ለማረጋጋት የክልሉ ባለስልጣናት በዛሬ ወደ ቆቦ መግባታቸውን የገለጹልን የከተማዋ ነዋሪዎች የህዝቡ ስሜት ነው ያሉትን እንዲህ ገልጹታል። የዚህ ቆቦ ተወላጅ ናቸው። አካልም ለመፈለጥ እዚህ የገቡት እሳቸው ናቸው። እሳቸው መቶ ህዝቡን ያረጋጉታል ተብሎ አይታሰብም። ነገሩን ያባብስ ነው። ለምንድን ነው ህዝቡ በተደጋጋሚ ጥያቄ ጠይቆት ያልመለሳቸው ብዙ ጉዳዮች ነበሩ። አሁን እየሰማን ያለ ነው እሱ ራሱ ከተማውን ለቆ እንዲወጣለን የሚል ድምጽ ነው። ስለ ሁኔታው ማብራሪያ ለማግኘት ወደ ክልሉ የኮሚኒኬሽን ጉዳዮች ባለስልጣናትም ሆነ ወደ ሰሜን ወሎ ዞን የጸጥታ ጉዳይ ኃላፊ እንዲሁም ወደ ቆቦ ከተማ ከንቲባ ያደረግነው የስልክ ጥሪ ምላሽ ባለማግኘቱ አልተሳካም። ካለፈው ቅዳሜ ወዲህ በወልዲያ እንዲሁም ከማክሰኞ ዕለት አንስቶ ደግሞ በቆቦ የሚታየውን የሰው ሕይወት የጠፋበት ግጭትና ውጥረት አስመልክተው የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ትናንት ምሽት ለክልሉ ቴሌቪዥን በሰጡት መግለጫ ለግጭቱ መንስኤ የሆነው በህብረተሰቡ ዘንድ የተከማቸ ቅሬታ እንደሆነ ነው ያመለከቱት። የዚህ ችግር መሰረቱ እንግዲህ በህብረተሰቡ ዘንድ ሲጠራቀም የቆየ ቅሬታ አለ፣ ብሶት አለ። ይሄ ቅሬታና ብሶት በህብረተሰቡ ዘንድ ሲከማች ቆይቶ በተለይም ደግሞ በወጣቱ የህብረተሰብ ክፍል በርካታ አንገብጋቢ ጥያቄዎች ሳይመለሱ የቆዩበት ሁኔታ አለ። እነዚህ ችግሮች ባለመመለሳቸው ምክንያት በወጣቱ የህብረተሰብ ክፍል ከጊዜ ወደ ጊዜ እየተከማመሩ የቆዩ ችግሮች አሁን ለደረሰው ጉዳት አድርሰውናል። እነዚህን ችግሮች ለመፍታት በሀገር ደረጃም ሆነ በክልል ደረጃ ጥረቶች እየተደረጉ ይገኛሉ። በአማራ ክልልም በአዲን ኢህአዴግ የገመገመውን ግምገማ መነሻ በማድረግ ከክልሉ ተጨባጭ ሁኔታ አኳያ ዝርዝር ግምገማዎችን እያካሄደ ይገኛል። እስካሁን በተደረገው ግምገማ እና በተካሄደው ትግል ይሄ ችግር የአመራር ችግር መሆኑን፣ ሕብረተሰቡን ለግጭት ለእርስ በርስ አለመግባባት እና ለሕይወትና ንብረት መጥፋት መሰረቱ የአመራር ችግር መሆኑን ስምምነት ላይ ተደርሷል። በተለይም ደግሞ የክልላችን ሕብረተሰብ የሚያነሳቸው በርካታ የልማት የመልካም አስተዳደር ጥያቄዎች አሉ። እነዚህ ጥያቄዎች በየጊዜው እየተነሱ ስር ነቀል በሆነ መንገድ ሳይፈቱ በመቆየታቸው ለተለያዩ ችግሮች ስንዳረግ ቆይተናል። አሁንም በወልዲያና በቆቦ አካባቢ የሆነው ይኸው ነው።